it's የደቡብ ሱዳኑ ፕሬዚዳንት ሳልቫኪርና የሽምቅ ተዋጊዎቹ መሪ ሪክ ማቻየር በርስ በርስ ጦርነት በታመሰች ሀገራቸው ያለው ረሃብና ሰቆቃ ያሳሰባቸውን እንደማይመስሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች መስሪያ ቤት ዋና ኃላፊ ናቪ ፔሊ አስታወቁ። ኃላፊዋ ከሁለቱ መሪዎች ጋር ከተገናኙ በኋላ ሁኔታው በተለይም አመፁ ከተጀመረበት ካለፈው ታህሳስ ወዲህ በእጅጉ አሳሳቢ መሆኑን ጅባ ውስጥ ለጋዜጠኞች በሰጡት መግለጫ አመልክተዋል። የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት በጦርነት ለተጎዱ ወገኖች እርዳታ እያሰባሰበ ሲሆን ወደ አምስት ሚሊዮን የሚሆን የደቡብ ሱዳን ህዝብ አስቸኳይ የሰብአዊ እርዳታ ይፈልጋል ሲሉም ኃላፊው አስታውቀዋል። ይህ በእንዲህ እንዳለ ለሶስት ሳምንታት ተቋርጦ የነበረውና በደቡብ ሱዳን ተፋላሚ ወገኖች መካከል ሲካሄድ የቆየው የሰላም ድርድር ዛሬ በይፋ ተጀምረዋል። ከእስር የተፈቱት የቀድሞ ባለስልጣናት ግን የድርድሩ ተሳታፊዎች አይደሉም። የተቃዋሚ ተደራዳሪዎቹ ቃል አቀባይ ደግሞ ለጉብኝት አዲስ አበባ የገቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለሰላም ሂደቱ ድጋፍ እንደሚያደርጉ ተስፋቸውን ገልጠዋል። እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ይዟል። ከሶስት ሳምንታት እረፍት በኋላ ወደ አዲስ አበባ የመጡት የሁለቱ የደቡብ ሱዳን ወገኖች ተደራዳሪዎች ዛሬ ውይይታቸውን በይፋ ጀምረዋል። በነገው ዕለት ደግሞ ፊት ለፊት እንደሚገናኙ ይጠበቃል። ከስር የተፈቱት የቀድሞ ከፍተኛ ባለስልጣናት ግን አሁንም ተሳታፊዎች አይደሉም። የተቃዋሚዎቹ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ለቪኦኤ ሲናገሩ ይህንኑ አረጋግጠዋል። በእኛ በኩል ግን የእነሱን መሳተፍ አንቃወምም ብለዋል። ውይይቱ የሶስትዮሽ ሆኖ ቢሳተፉ በእኛ በኩል ችግር የለብንም። በአጀንዳዎች ላይ ሐሳብ እየሰጡ ከውጭ ሆነው የሚሳተፉ ከሆነም ችግር የለብንም። ዋናው ነገር የሚሆነው መንግሥትና ኢጋድ የሚሉት ነው። ከስር የተፈቱት የቀድሞ ባለሥልጣናት በድርድሩ መሳተፋቸውን እንደማይደግፍ የደቡብ ሱዳን መንግሥት በተደጋጋሚ አስታውቋል። ታሳሪዎቹ እንዲፈቱና ውይይቱንም እንዲቀላቀሉ ሲወተውቱ የቆዩት ተቃዋሚዎቹ ናቸው። ቃል አቀባዩ ሁሴን ማርኞትም በእነዚህ ባለሥልጣናት በእስር መቆየትና በሌሎች ውስብስብ ምክንያቶች ድርድሩ መጓተቱን ያምናሉ። ዛሬ ማምሻውን አዲስ አበባ የገቡት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪም የሰላሙን ሂደት ወደፊት በመግፋት እንደሚያግዙ ተስፋ አድርገዋል። ቃል አቀባዩ ወደ ጁባም እንደሚሄዱና ከተቻለም ከመሪያችን ጋር እንደሚነጋገሩ ተስፋ እናደርጋለን። ይህ በያዙት ፕሮግራም ይወሰናል። እርሳቸው የሰላም ሂደቱን ወደፊት እንደሚያራምዱት ተስፋ እናደርጋለን። ከኢጋድ ጋር እንደሚሰሩና አስፈላጊውን ድጋፍ ሁሉ እንደሚያደርጉም እንደዚሁ። የኢጋድ አባል ሀገር የሆነችው የዩጋንዳ ወታደሮች በደቡብ ሱዳን መገኘት ከገለልተኝነቱ አንጻር ጥያቄ ያስነሳል ያሉት ቃል አቀባዩ ወታደሮቿን ታስወጣ ዘንድ ጆን ኬሪ ግፊት እንዲያደርጉ እንፈልጋለን ሲሉም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ አካባቢው የመጡት የደቡብ ሱዳን የእርስ በርስ ግጭት ባልቆመበት የሰላም ሂደቱም የሚጨበጥ ውጤት ባላስገኘበት ወቅት ነው። አብረዋቸው ከሚጓዙት የአሜሪካ ባለስልጣናት መካከል አንዱም የደቡብ ሱዳን ልዩ ልኡክ ዶናልድ ቡዝ ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ